በኢትዮጵያ ከአዲስ አበባ ውጭ ባሉ ከተሞች በተለይ ደግሞ በኦሮሚያ እና በአማራ የተለያዩ ከተሞች የስልክና የኢንተርኔት አገልግሎቶች ሙሉ በሙሉ ከተቋረጡ ወራት መቆጠራቸውን የየአካባቢዎቹ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የኢትዮጵያ መንግሥት የኢንተርኔት አገልግሎትን በተደጋጋሚ በመዝጋትና ማኅበራዊ ሚዲያን በማገድ ፖለቲካዊና ማኅበራዊ ግንኙነቶችንና መስተጋብሮችን ያስተጓጉላል፣ አፈናን ያባብሳል፣ መረጃ በተገቢው መንገድ ወደ ሕዝብ እንዳይደርስም ይቆጣጠራል ሲሉ የሚተቹ ብዙዎች ናቸው። በኢንተርኔት አገልግሎቶች ላይ ጥናት የሚሰሩ የተለያዩ ዓለም አቀፍ ድርጅቶች ኢትዮጵያ የኢንተርኔት ነፃነት የሌለባት ኢንተርኔትን በውድ ዋጋ የምትሸጥ ሀገር ናት ሲሉ ይፈርጇታል። የኢትዮ ቴሌኮምን ምላሽ ለማግኘት ሳንችል ቀርተናል። ዛሬ ጽዮን ግርማ ዝርዝሩን ይዛለች። በኢትዮጵያ በተለይ ደግሞ ላለፉት ሁለት ዓመት ከአራት ወራት የተቃውሞ እንቅስቃሴን ወደ አስተናገዱት የኦሮሚያና የአማራ የተለያዩ ከተሞች ነዋሪዎች ጋራ ስልክ ደውዬ የስልክ ኢንተርኔት አገልግሎት ያገኙ እንደሆነ ጠይቂያቸው ነበር። የመጀመሪያውን የስልክ ጥሪ ያደረግኩት ወደ አምቦ ነው። አዎ አምቦ ነው። የስልክ ኢንተርኔት አገልግሎት አለ። እናንተ ከተማ ምንም የለም። አሁን ጠፍተዋል። ምንም የለም። በየቦታ ኦሮሚያ ክልል በየቦታ ምንም የለም ከመቼ ጀምሮ ነው የጠፋው? አንድ ሁለት ወር ሆነዋል። ሁለት ወር ሶስት ወር ይሆናል። አሁን እንደውም ጠፍተዋል። አንድ አንድ ዋይፋይ አለ፣ እሱ ራሱ አጥፉት። ምንም ምንም ምንም የለም። አሁን እንደውም ኮማንድ ፖስት ጀምሮ ደግሞ ምንም ራሱ ጠፍቷል። በየቦታ የሆሮ ጉድሩ ነዋሪም እንደ አምቦ የኢንተርኔት አገልግሎት ማግኘት አዳጋች መሆኑን ይናገራሉ። አ ሆሮ ጉድሩ ነ የስልክ ኢንተርኔት እናንተ ከተማ ላይ አለ? የለም። ከመቼ ጀምሮ ነው የተቋረጠው? ኮማንድ ፖስት ከታወጀ ቀን ጀምሮ ናውቅ አናውቅምኛ። በምንድን ነው ኢንተርኔት የምትጠቀሙት? ያው አልፎ አልፎ ኔትወርክ ምናምን ይመጣል እንጂ ሁልጊዜ አይመጣም። በተወሰነ የለም። እዚህ አካባቢ ኢንተርኔት አልፎ አልፎ ምንም አይነት ኢንተርኔት የለም። ኔትወርክ ብቻ ነው አልፎ አልፎ ስልካችሁ ላይ ነው የሚመጣው? አንዳንድ ጊዜ ኔትወርክ ነው እንጂ እሱም ኢንተርኔት አይደለም። ኢንተርኔት ቆይተናል ያጣ ነው። ስልካችሁ ብቻ ነው የሚሰራው? አዎ ስልክ ብቻ ነው የምሰራ እንጂ ኢንተርኔት የለም። የጉደር ከተማው ነዋሪስ፣ ዋራ ኢንተርኔት አራት ወር አምስት ወር ይሆናል ከተማ። የትኛው ኢንተርኔት ነው የጠፋው? የስልክም ኢንተርኔት ቤትም ጠፍቷል። ኢንተርኔት ቤት አገልግሎት አይሰጡም፣ አገልግሎት አይሰጡም አቋርጠዋል። እሱ ቅርብ ነው የተቋረጠው። ወደ አማራ ክልል ደግሞ ሌላ ስልክ ደወልኩ፣ ወደ ጎንደር ከተማ ኢንተርኔት አገልግሎት ዝግ ነው። ዋይፋይ ብቻ ነው የሚሰራ ከመቼ ጀምሮ ነው የስልክ የተዘጋ? ባለፈው አድማ አልነበረም? ከዛን ጀምሮ ስልካችሁ ላይ አሁን ኢንተርኔት መጠቀም አትችሉ? አንችልም አንችልም። የገመድ አልባ ዋይፋይ ያለበት ቦታ ትሄዳላችሁ? ሆቴሎች አካባቢ፣ እዚያ ነው የምንጠቀም በቅርቡ የተቃውሞ እንቅስቃሴ የነበረበት እና ግድያ ቃጠሎ፣ እስር የተስተናገደባት መርሳ ከተማስ ኢንተርኔት አላት? አይሰራም፣ አይሰራም። ይሄ እኮ ከዚህ በፊት ተነግሯል እ በአማራው ክልል ዶክቶር ያህል ተታገዱት አካባቢዎች አንዱ ዞን አካባቢ ስለሆነ አይሰራም። ኢንተርኔት የሚባል ነገር የለም። በሞባይል ስልካችሁ ብቻ ነው የሌለው ወይስ በገመድ አልባ ኢንተርኔት የምታገኙበት ቦታ አለ? አለ፣ እንደዛ አለ። ያው ራስ ያለው ስላልሆነ ብዙ ችግር አለው እንጂ ሞባይል ላይ የለም። ኮምፒውተር ኢንተርኔት ቤቶች ዋይፋይ መጠቀም ትችላለሽ፣ እነሱ ጋር አለ። ክፍያውስ እዛ ሄዳችሁ ስትጠቀሙ ክፍያውና ተራው የኢንተርኔት ፍጥነቱስ ምን ይመስላል? አይ ደካማ ነው እሱ ከበፊቱም ደካማ ነበረ። አሁን ክፍያ ጨምሯል። አሁን በደቂቃ አንድ ብር ነው። ሰላሳ ደቂቃ ስትጠቀሚ ሰላሳ ብር ክፍ ማለት ነው ምክንያቱም ትንሽ ቤቶች ናቸው እዚህም ያሉት እነዛም ቤቶች ያው ዋጋውን እንደፈለጉ መጨመር ይችላሉ። አማራጭ ስለሌለሽ እዛ ሄደሽ ያው መጠቀም ወረፋ ምናምን ያው በግድ ጠብቀሽ ማታ ላይ ነው። አብዛኛው ሰው ማታ ላይ መጠቀም ፈልግ፣ ማታ ላይ ይሄ ተጠቀም ያለሽ ሰው አለ፣ ወረፋ ምናምን አለ። የሞባይል ኢንተርኔታችሁ የተቋረጠው ከመቼ ጀምሮ ነው? የሞባይል ኢንተርኔት የተቋረጠው ከወልድ ያው ግርግር ጀምሮ ነው የመጀመሪያ ጉር ላይ ከዛ ተዘጋ። በዛው እንደተዘጋ ቀረ ይመስለኛል፣ እርግጠኛ አይደለሁም እንጂ እንደዛ ነው። ያው ከመርሳው በፊት የተዘጋው መርሳ ጋር ችግር ከመፈጠሩ በፊት ተዘግቷል የኢንተርኔት አገልግሎት። ወደ ወልዲያ ከተማም ደውዬ ነበር፣ ምንም አገልግሎት የስጠ ነገር የለም። ምን ያህል ጊዜ ሆነው ከተዘጋ? እንዲው ከራት ጀምሩ ሆኖ ከዛ በኋላ የለም። የስልክ ኢንተርኔት ብቻ ነው የተዘጋው። ሌላ ኢንተርኔት አለ፣ ለምሳሌ ገመዳ አልባ ኢንተርኔት ኢንተርኔት ቤቶች ላይ፣ ሆቴሎች እንደዚህ ቦታ ላይ አለ ኢንተርኔት ያው ለስሙ አለ እንጂ ምን ነገር የሚሰራ የሚጠቀመው ነገር የለም። ማለት አይሰራም፣ አይሰራም ምን የሚሰራ ነገር የለውም። ያው ለስሙ አለ ቦታ ገብ ለን መጠቀም አችም ኢንተርኔት ስትፈልጉ የት ትጠቀማላችሁ? ያው በስሙ አንድ ትልቅ ሆቴል ይቻላል ሆቴል የሚባል አለ እዛ ላይ እንገባለን እዛ ላይ እንጠቀማለን ብለን ምን የምታገኘው ነገር የለም። ምክንያቱም ያን ዋይፋይ የሚሰራ ቢሆን ለራሱ የሆነ ነገም ታዩ ነገር ግን ምንም ስለማይሰራ ማንም ወደዛ ጉዞ የሚያደርግ የለም። ወደ ዩናይትድ ስቴትስ የስልክ ጥሬን አድርጌ የኢንተርኔት መቆራረጥ በአንድ ሀገር ላይ የሚያስከትለው ተጽዕኖ ምንድን ነው ስል ሁለት ባለሙያዎችን ጠየቁ። ሁለቱም ባለሙያዎች ራሳቸውን በማስተዋወቅ ይጀምራሉ። እንዳልካቸው ኃይለ ሚካኤል እባላለሁ በዩኒቨርሲቲ ኦፍ ኦሬገን የፒኤችዲ ጥናቴን እያጠናቀቅኩ ነው ያለሁት። ዘላለም ክብረት እባላለሁ በሃርቫርድ ዩኒቨርሲቲ ሁችንስ ሴንተር ፎር አፍሪካን ኤንድ አፍሪካን አሜሪካን ሪሰርች ፌሎው ነኝ። እንግዲህ ሁለታችሁም በተለይ ከኢንተርኔት ጋር በተያያዘ ኢንተርኔት አምደኛም ነበራችሁ ከኢንተርኔት ግንኙነት፣ የማህበራዊ ሚዲያ ግንኙነት ጋር በተያያዘ በርካታ ስራዎችን ሰርታችኋል። ከዛ አንጻር ነው ሁለታችሁን የጋበዝኳችሁ። ወጣቶች ናችሁ። አሁን ያለውን የኢትዮጵያን የፖለቲካ እንቅስቃሴም ደግሞ በተለያየ መልኩ ስትዳስሱ ቆይታችኋልና አሁን በኢትዮጵያ የኢንተርኔት አገልግሎት በተለይ የስልክ የኢንተርኔት አገልግሎት እንደሌለ ከእናንተ ቀደም ብለን ያነጋገርናቸው የተለያዩ ነዋሪዎች ገልጸውልናል፣ የተለያየ አካባቢ ያሉ። በተጨማሪም ደግሞ የገመድ አልባ ኢንተርኔት ያለባቸው ቦታዎች ውስን ናቸው። እነሱም ደግሞ ኢንተርኔታቸው በአግባቡ እንደማይሰራ ገልጸውልናል። እና እንደዚህ አይነት በኢትዮጵያ ተቃውሞ በተጀመረበት ባለፈው ሁለት ዓመት ከአራት ወር ውስጥ ተደጋጋሚ የኢንተርኔት መዘጋት ያጋጥማል። እንዲህ ያለ የኢንተርኔት መዘጋት በማህበራዊና በፖለቲካዊ መስተጋብሮች ላይ የሚያሳድረው ተጽዕኖ ምንድን ነው? እንዳልካቸው እሺ፣ በጣም አመሰግናለሁ። ሁለት ትልልቅ ጉዳዮች ጠቅሰሻል። ማህበራዊና ፖለቲካዊ መስተጋብሮች ላይ የኢንተርኔት መቋረጥ ምን ያህል ተጽዕኖ እንዳለው ማየት እንሞክራለን። የመጀመሪያው እንግዲህ ማህበራዊ መስተጋብር ሰዎች እርስ በርስ እንዳይገናኙ፣ አገልግሎቶችን እንዳያገኙ፣ እንዲሁም ኢትዮጵያ ውስጥ ከሀገር ውጭ ባሉ ሰዎች በጣም በከፍተኛ ደረጃ የሚደገፍ ኢኮኖሚ ስላለ ዲያስፖራውም ወይም አረብ አገር አካባቢ ካሉ ሰዎችን በሚላክ ገንዘብ የሚደገፍ ኢኮኖሚ ስለሆነ የእርስ በርስም ግንኙነት በዛው በኢንተርኔት የሚካሄድ ስለሆነ ብዙ ተጽዕኖ ይኖረዋል ማለት ነው። ሰዎች ስልክ መደወል አይችሉም። ለወዳጅ ዘመዶቻቸው መላክ የሚፈልጉትን ገንዘብ፣ የሚሆን ሌሎች ቁሳቁሶች መላክ አይችሉም። ስለዚህ ከፍተኛ የሆነ ማህበራዊ ቀውስ ይፈጥራል ማለት ነው። ከዛ በላይ ደግሞ ኢትዮጵያ ውስጥ አሁን እየተጀመረ ያለው ትልቅ ነገር የአገልግሎቶችን ወደ ኢንተርኔት የማምጣት ነገሮች እየታዩ ነው። ባንክ አገልግሎቶችን የጤና አገልግሎቶችን በኢንተርኔት ሰርቪስ የማሳለጥ ስራዎች እየተሰሩ ነው፣ ግን ያ ወደ ኋላ ይቀራል ወይም ደግሞ ይረበሻል ወይም ይቀራል ማለት ነው እና ሰፊ ተጽዕኖ ይኖረዋል። እርስ በርስ ሰዎች እንዳይገናኙ ማለት ነው። ሁለተኛው በጣም ከፍተኛ ተጽዕኖ ያለው ፖለቲካዊ አንድምታ ይኖረዋል። እንግዲህ ኢትዮጵያ ውስጥ አሁን ሰፊ የሆነ የማህበራዊ ንቅናቄ ወይም ሶሻል ሙቭመንት እየተካሄደ ነው። ይሄ እንቅስቃሴ እየተካሄደ ያለው ኢንተርኔትን በመጠቀም ነው እና በዚህ በኢንተርኔት ዙሪያ ሰዎች ይደራጃሉ፣ መረጃ ይቀያየራሉ። መንግሥት ወይም የመንግስት የጸጥታ ኃይሎች ጥቃት ሊያደርሱ ወይም የሆነ ሰላማዊ ሰልፍ ሊያቋርጡ በሚሄዱበት ወቅት ሰዎች እርስ በርስ መረጃ ይለዋወጣሉ። ይህንን ማድረግ አይችሉም እና ሰፊ ተጽዕኖ አለው ማለት ነው። ዘላለም እንግዲህ የህግ ባለሙያም ነህ። ኢንተርኔት የመጠቀም መብት ከዚህ የማህበራዊ አገልግሎት በኢንተርኔት ማግኘትን እና የፖለቲካ መብትን ወይም ሀሳብን ከማራመድ አንጻር ኢንተርኔትን መገድ እንዲገደም ማድረጉ በተጨማሪም ደግሞ አንዳንድ የማህበራዊ መገናኛ መስመሮችን ወይም አፕሊኬሽኖችን መዝጋቱ ከመብት አንጻር እንዴት ነው የሚታየው? አዎ በጣም ሰፊ ጥያቄ ነው። መልሱም ሰፊ ነው የሚሆነው። ከመብት አንጻር ከታየ ማለት በተለይ አሁን ባለንበት ዘመን ኢንተርኔት ሞር ይሄ ፐብሊክ ስፌር የሚባለውን ነገር ተክቷል። እንደ ኢትዮጵያ አይነት ሀገር ላይ ደግሞ በተለይ ሌላ አይነት ትወያይበት መድረክ ወይንም ልታነብ የምትችይ ጋዜጣ ወይም ሀሳብ ሊያስተናግድ የሚችል ሚዲያ ተቋም ከሌለ ያው ሪላ የሚያደረገው ሰው ኢንተርኔት ኢንተርኔት ከሌላውም አብዛኛው ኢትዮጵያ ምንም አይነት መረጃ የሚያገኝበት ሌላ መንገድ የለም። ኢንተርኔት መዝጋት ማለት ይሄን መብት ዜጎችን ከዜግነት መብታቸው ከፐብሊክ ስፔሩ እንደ መግፋት ነው፣ እንዳይቀርቡ ማድረግ ማለት በጣም ትልቁ ተጽዕኖ የሚሆነው ከዛ ነው የሚጀምረው። ዜጎችን ከጨዋታው ሜዳ ይገፋቸዋል መጀመሪያ። ከዛ ደግሞ ዜጎች የመናገር ሀሳባቸውን የመግለጽ መብት ህገ መንግስታዊ መብት ነው። በተለያዩ ዓለም አቀፍ ህግጋት ኢትዮጵያ የፈረመቻቸው ዩናይትድ ኔሽን፣ አፍሪካን ዩኒየንን በተደጋጋሚ ብዙ ህጎች አውጥተዋል ኢንተርኔት በዚህኛው ዘመን በጣም የፍሪደም ኦፍ ኤክስፕሬሽን መሰረታዊ የሆነ ነገር እንደሆነ ያለ ኢንተርኔት ሰዎች ሀሳባቸውን በነጻነት ሊገልጹ እንደማይችሉ በጣም የሚደነግጉ ትልልቅ ድንጋጌዎች አሉ። ዓለም አቀፍ ኢትዮጵያም አባል የሆነችባቸው የፈረመቻቸው ናቸው። የኢትዮጵያ ምግ መንግስት ሰፊው ትርጉም ይሄን ይጨምራል። ሶ ኢንተርኔት በፅጋ ቁጥር በአጠቃላይ ዜጎች ይሄ መብት የላችሁም ሀሳባችሁን ለሌሎች ሰዎች ማስተላለፍ አትችሉም፣ እናንተም የሌሎች ሰዎችን ሀሳብ ማየት አትችሉም ብሎ እንደ መገደብ ነው የሚቆጠረው ማለት ነው። ሶስተኛው ነጥብ ደግሞ የሚሆነው ይሄ ዲጂታል ዲቫይድ በሚባለው ሴንስ ነው። የእውቀት ክፍተት ልንለው እንችላለን። ዜጎች እውቀትን የማግኘት መብት አላቸው። የማወቅ ስለ ሀገራቸው ስለ አካባቢያቸው አጠቃላይ ሁኔታ የማወቅ መብት አላቸው። ነገር ግን በመጀመሪያ ዝቅተኛ የኢንተርኔት ተደራሽነት ያለበት ሀገር ነው ኢትዮጵያ። ያ ራሱ ይገድባል። በመቀጠል ደግሞ እንደዚህ ሲቋረጥ ደግሞ ተመርጦ የበለጠ ዜጎች የማወቅ ከሌሎች ሀገር አጋሮቻቸው ወጣቶች ከሌሎች ሀገር ኩዮቻቸው ጋር እኩል እንዳይራመዱ ኢትዮጵያ ውስጥ ደግሞ አሁን አዲስ አበባ ብቻ ኢንተርኔት ይኖራል ሌላ ሌላ ከአዲስ አበባ ውጭ ያሉ አብዛኛው የሀገሪቱ ህዝብ ኢንተርኔት እንዳይጠቀም ይህም አገሪቱ ውስጥ ራሱ ሁለት ስንትን ይፈጥራል። ኢንተርኔት ያለው ያለውና የሌለው አይነት ዜጋ ማለት። እንዲሁም ከአለም አቀፍ ህብረተሰብ አንጻርም ኢትዮጵያውያን ዓለም አቀፍ ህብረተሰብ ምን እንደሚያደርግ ምን እንደሚያደርጉ እነሱ ኩያ ወጣቶች ምን እንደሚያደርጉ እንዳይሰሙ ነው የሚያደርጋቸው። በነዚህ ተደራራቢ ምክንያቶች በጣም ትልቁ ተጽዕኖ የሚሆነው ከመብት አንጻር ነው። ትልቅ የመብት ጥሰት ነው። ዘላለም ክብረት አያይዞ በአሁኑ ሰዓት በመንግስት የጸጥታ አካላት የሚፈጸመውን የሰብአዊ መብት ጥሰቶች በአደባባይ ይፋ እንዳይደረግ ገድቧል ይላል። የኢንተርኔት መቋረጡ መንግስት እነዚህን መረጃዎች እንደ አንድ ግብዓት ተጠቅሞ ሁኔታዎችን ከማስተካከል ይልቅ ሌላ ገደብ ያበጃል ብሎታል። ሁለቱም አያይዘው እንደሚናገሩት ቀድሞውኑ የኢትዮጵያ ኢንተርኔት አገልግሎት አነስተኛ መሆኑን በተጨማሪም ውድ በመሆኑ አገልግሎቱን በሚፈለገው መጠን ዜጎች ሊጠቀሙበት እንደማይችሉ ከዚህ የተረፈውን ደግሞ ገደብ ሲጣልበት የኢትዮጵያ የኢንተርኔት አገልግሎት አለ ማለት እንደማይቻል ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ዶክተር አንዱአለም አድማሴም ሆኑ የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ስልካቸውን ስለማይነሱ ምላሻቸውን ማካተት አልቻልንም። በሌላ በኩል በድርጅቱ ድረገጽ ላይ በቅርቡ በሰፈረው መረጃ የኢንተርኔት ዳታ ተጠቃሚዎች ቁጥር አስራ ስድስት ነጥብ ዜሮ አምስት ሚሊየን የደረሰ ሲሆን ይህንንም የእቅዱን ሰማኒያ ሶስት ነጥብ አንድ በመቶ አፈጻጸም አሳይቷል ብሎታል። በኢንተርኔት አገልግሎት ላይ ጥናት የሚሰሩ የተለያዩ የዓለም አቀፍ ድርጅቶች በበኩላቸው ኢትዮጵያ የኢንተርኔት ነጻነት የሌለባት፣ ኢንተርኔትን በውድ ዋጋ የምትሸጥ ሀገር ናት ይሏታል። መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተባለው ዓለም አቀፍ ድርጅት በ2016 እና በ2017 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ ከአፍሪካ ሀገራት የኢንተርኔት ነጻነትን በመገደብ በመጀመሪያው ረድፍ አስቀምጧታል። በሌላ በኩል ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት አሊያንስ ፎር አፎርደብል ኢንተርኔት የተባለ አለም አቀፍ ድርጅት ዝቅተኛና መካከለኛ ገቢ ያላቸው ሀገራትን የኢንተርኔት አቅርቦት ባወዳደረበት ጥናቱ ኢትዮጵያ ኢንተርኔትን ለዜጎቿ በውድ ዋጋ የምትሸጥ ሀገር በማለት በመጀመሪያዎቹ ውድ ሻጮች ደረጃ አሰልፏታል። ዩናይትድ ስቴትስ ውስጥ የሚገኘው ብሮኪንግስ የተባለ ድርጅት በበኩሉ ኢትዮጵያ ለ ሰላሳ ቀናት ኢንተርኔትን በመዝጋቷ ስምንት ነጥብ አምስት ሚሊዮን ዶላር አጥታለች የሚል ሪፖርት ማውጣቱ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።